Chancellor አንጌላ ሜርክል ትላንትና አመሻሽ ላይ በፓሪሱ ኤሊዜ ቤተ መንግስት ሲደርሱ ከፈረንሳዩ ፕሬዚደንት ኢማንኤል ማክሮ ሞቅ ያለ አቀባበል ነበረ የጠበቃቸው። በአስራ ስድስት አመቱ የሜርክል የስልጣን ዘመን ታሪካዊ በሆነው የመጨረሻው የፓሪስ ጉብኝታቸውም ከፕሬዚደንት ማክሮ ጋር በዓለም አቀፋዊ ወቅታዊ ጉዳዮች ዙሪያም በስፋት መክረዋል። ከቀድሞው የፈረንሳይ ፕሬዝደንት ከጃክ ሽራክ እስካሁኑ የፈረንሳዩ መሪ ኢማንኤል ማክሮ ድረስ የዘለቀው የሜርክል ጠንካራ የፍራንኮ ጀርመን ግንኙነት ከዚህ በኋላስ ሲሉ ለሚጠይቁ መልስ የሚመስለው የፕሬዝደንት ማክሮ ትላንት በኤሊዜ ለጋዜጠኞች ያሰሙት ንግግር ሁለቱ መሪዎች በጋራ በሆኑ ጉዳዮቻቸው ላይ አብረው አሁንም ተባብረው መስራት እንደሚቀጥሉ አጽንኦት ሰጥተውበት ነበር። ፈረንሳይና ጀርመን በጋራ አጀንዳዎቻቸው ዙሪያ በጋራ መስራታቸውን ይቀጥላሉ። ካሁን ጀምሮ እናም በሚቀጥለው የጀርመን መንግስት ምስረታ መካከልም አንጌላ ሜርክልና ና እኔ ከመጀመሪያው ቀን ጀምሮ እንዳደረግነው ሁሉ የፍራንኮ ጀርመን መፍትሄዎችን ለማቅረብ በዋና ዋና ጉዳዮች ላይ እጅ ለእጅ ተያይዘን መስራታችንን እንቀጥላለን። አንጌላ መርክል ስልጣናቸውን በይፋ ከመሰናበታቸው በፊትም ሰሞኑን የመጨረሻ በሆነው የስልጣን ዘመናቸው በየሀገራቱ እየተዟዟሩ በዓለም አቀፋዊ ወቅታዊ ጉዳዮች ላይ ከየሀገራቱ መሪዎች ጋር እየመከሩ ይገኛሉ። ቻንስለሯም ወደ ፓሪስ ካመጣቸው ጉዳዮች ውስጥም የአፍጋኒስታን ቀውስ፣ የባልካን ሀገራት ፖለቲካዊ ትኩሳት እንዲሁም የዩክሬንና የሩሲያ ጉዳይ እንዲሁም የኢራንና የሊቢያ ጉዳዮችም ተነስተዋል። በአውሮፓ ውስጥም ካሉት ችግሮች ጋር ተደማምረው የመፍትሄና አማራጭ ሀሳቦችን ለመንደብ ከፓሪሱ አጋራቸው ጋር ፓሪስ ላይ ሲመክሩበትም ትላንት አምሽተዋል። በአንጌላ መርኬል የአስራስድስት ዓመታት የስልጣን ቆይታ ጠንካራ መሰረት ላይ መገንባቱ የሚነገር ማስተማርለት የፍራንኮ ጀርመን ትብብር የትላንቱ የሁለቱ ሀገራት መሪዎች ምክክር ከታሪካዊነቱን ባሻገር ያለው ፋይዳ የጎላ እንደሆነ በፈረንሳይ ዓለም አቀፍ ግንኙነት ተቋም የፍራንኮ ጀርመን ግንኙነት ጥናት ኮሚቴ ተመራማሪ የሆኑት ማሪ ካርፓታ ለዲደብልዩ የሚገልጹት፣ በእውነቱ በኤሊዜ ቤተ መንግስት ለመጨረሻ ጊዜ የነበረው አቀባበል ምሳሌያዊ ምልክት ነው የነበረው ነበረው። የፍራንኮ ጀርመን ግንኙነት በእርግጥም ልዩ ግንኙነት ነው። አንጌላ ሜርክልና ኤማኑኤል ማክሮ ለአውሮፓ ህብረት ትልቅ ስኬት ያለውን አስፈላጊ ስምምነት አድርገዋል። የ750 ቢሊዮን ዩሮ አውሮፓ ህብረት እርዳታ በማድረግ ይህም የፍራንኮ ጀርመን ሀሳብን መሰረት ያደረገ እቅድ ነው። በእርግጥ ማለቴ የፍራንኮ ጀርመን ግንኙነት ሁል ጊዜም ወደ ላይም ወደ ታችም የሚወጡ ነገሮች አሉበት። በመስከረም አስራ ስድስት ሁለት ሺ አስራ አራት በጀርመን በሚካሄደው አጠቃላይ ምርጫ እንዲሁም በፈረንሳይ በያዝነው አመት በሚያዚያ ወር ላይ በሚካሄደው ፕሬዚዳንታዊ ምርጫ ውጤት በሁለቱ ሀገራት ግንኙነትና ብሎም በአውሮፓ ህብረት ሊፈጥር የሚችለው መጻኢ እጣ ፈንታ ላይ ምን አንድምታል ሊኖረው ይሆን ስል ለማሪ አቅርቤላቸው ለነበረው ጥያቄም ሲመልሱ ምርጫው በጀርመን ምን ነገር ነገር እንደሚያመጣ አናውቅም። በግልጽ እንደሚታየው ሀገሪቱ በሚያስተዳድረው ስልጣን ውስጥ ሶስት ፓርቲዎች ይኖራሉ። በዚህ መሰረት በመንግስት ውስጥ ውሳኔው ምን ሊሆን እንደሚችል አናውቅም። በፈረንሳይም ሁኔታው ተመሳሳይ ነው። ምርጫው ምን ይዞ እንደሚመጣ አናውቅም። እርግጠኛ መሆን የምንችለው በሽግግር ጊዜ በጀርመንና በፈረንሳይ ማህበረሰቦች ውስጥ በኩል እርስ በርስ መነጋገራቸውን ይቀጥላሉ። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩህና ነኝ ከፈረንሳይ ፓሪስ።